ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። እንደ ምን አምሽታችኋል ክቡራትና ክቡራን አድማጮች ዕለቱ ሰኞ ሐምሌ 23 2010 ዓ ም ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ቆንጂ ይታይና አዳኒ ፍሳሐየንን፣ ፕሮግራማችንን ብርሃን ኃይሉ ትመራለች። ለምሽቱ የያዝናቸውን ቅንብሮች እናስተዋውቃችሁ። ግንቡን እናፍርስ ድልድዩን እንገንባ በሚለው መሪ ሀሳብ አሜሪካ ጉዞ ላይ ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት ሎስ አንጀለስ ዛሬ ደግሞ ከጥቂት ደቂቃዎች በፊት ሚኒያፖሊስ ሚኒሶታ ገብተዋል። ችግርም ሸሽታችሁ ቢሆን እድልን አግኝታችሁ ከሀገራችሁ የወጣችሁት እናት ሀገር የሁላችን እናትና፣ ስለዚህ ሁላችሁ ባንድነት አለንልሽ በሏት። ጠቅላይ ሚኒስትሩ ሎስ አንጀለስ ላይ ከተናገሩት የተወሰደ ነው። ባልደረባችን ሰለሞን አባተ እየተከታተለ ይገኛል። በምሽቱ አብይ ርዕስ ይዘነዋል። ሌሎችም በርከት ያሉ ዘገባዎች አሉን። መልካም ምሽት። አሁን ወደ ዜናው እንለፍ። የኢትዮጵያው የቅዱስ ሲኖዶስ ምልአተ ጉባኤ በውጭ በሚገኘው ሲኖዶስ ላይ ደንግጎት የነበረውን ውግዘት አነሳ። ቅዱስ ሲኖዶስ ውግዘቱን ያነሳው ዛሬ ባካሄደው አስቸኳይ ጉባኤ ነው ሲል የአማራ ማስ ሚዲያ አገልግሎት ዘግቧል። በውጭ ሀገር የሚገኘው ሲኖዶስ ከዚህ ቀደም በሀገር ውስጥ በሚገኘው ሲኖዶስ ላይ አሳልፏቸው የነበሩ ውግዘቶችን ባለፈው ሳምንት አንስቷል። ተቀማጭነቱ አሜሪካ ያደረገውና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አራተኛ ፓትርያርክ አቡነ መርቆሬስ የሚመራው ሲኖዶስ ከነገ በስቲያ ረቡዕ አዲስ አበባ እንደሚገባ ተገልጿል። በዚህም ለአቡን ሞርቆሬስ ከቦሌ ዓለም አቀፍ አይሮፕላን ማረፊያ ጀምሮ እስከ መንበረ ጸባኦት ቅድስት ስላሴ ካቴድራል ድረስ የአቀባበል ስነ ስርዓት እንደሚካሄድ ታውቋል ሲልም የአማራ ማስ ሚዲያ አገልግሎት ጠቁሟል። ዛሬ በአዊ ብሔረሰብ አስተዳደር ጃዊ ወረዳ ፈንድቃ ከተማ በመብራት መቋረጥ ምክንያት በተከሰተ አለመግባባት የሰው ሕይወት ማለፉን የወረዳው የስራ ኃላፊዎችና ነዋሪዎች አረጋገጡ ይላል የአማራ ማስ ሚዲያ አገልግሎት ዘገባ። የችግሩ መነሻ ዛሬ የኢንጂነር ስመኝ በቀለን ስርዓተ ቀብር ስመኘው በቀለን ስርዓተ ቀብር እንዳንከታተል መብራት ሆን ተብሎ ጠፍቶብናል፣ በሚል በተቀሰቀሰ ቁጣ እንደሆነ ነው የተናገረው። ይህንንም የወረዳው መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ብርሃኑ ንብረት አረጋግጠውልናል። ከሁለት ቀናትም በፊት በከተማዋ መብራት ጠፍቶ ነበር፣ በተደጋጋሚም ይቆራረጣል ብለዋል አቶ ብርሃኑ። በአገልግሎቱ ዘገባ መሰረት በግጭቱ የሶስት ሰዎች ህይወት ማለፉንም አቶ ብርሃኑና የአይን እማኞች ተናግረዋል። በሃይማኖት አባቶች በህብረተሰቡና በጸጥታ ኃይሎች ጥረት ግጭቱ መረጋጋቱንና ይህም ዜና በተጠናቀረበት ወቅት ነግረውናል ብሏል የአማራ ማስ ሚዲያ ያስተላለፈው ዘገባ። በሌላ በኩል ደግሞ የትግራይ የኮሚኒኬሽንስ ጉዳዮች ቢሮ በበኩሉ በዚህ ጉዳይ ላይ በትግራይ ብሔራዊ ክልላዊ መንግስት የተሰጠ መግለጫ አቅርበዋል። በአማራ ክልል በጣና በለስ የስኳር ልማት ፕሮጀክት ውስጥ በትግራይ ተወላጆች ላይ የተፈጸመ ጥቃት የዜጎች ህገ መንግስታዊ መብትና ነጻነትን የሚጻረር ተግባር በመሆኑ የትግራይ ብሔራዊ ክልላዊ መንግስት በጽኑ ያወግዛል ብሏል መግለጫው። ሀሳብን በሰላማዊና በሰከና አካኋን መግለጽና ልዩነት ካለም ልዩነቶ ስሜቶቹን መያዝና መግለጽ በሚቻልበት ሀገር ውስጥ ማንነትን መሰረት አድርጎ የሚፈጸም ማናቸውም አይነት ጥቃት በየትኛውም አይነት መለኪያ ተቀባይነት የሌለው ተግባር ነው ብሏል መግለጫው። በአማራ ክልል በጣና በለስ የስኳር ልማት ፕሮጀክት ውስጥ በትግራይ ተወላጆች እና ተወላጆች ህይወትና ንብረት በተፈጸመው ጥቃት በስካሁኑ ሶስት የትግራይ ተወላጆች መሞታቸውን ተረጋግጧል ብሏል። ይኸው ዘገባ የትግራይ ህዝብና የትግራይ ብሔራዊ ክልላዊ መንግስት በእነዚህ ሶስት ሰዎች ሞት በጥልቅ ማዘናቸውን እየገለጹ የጉዳቱ ሰለባ የሆኑ ቤተሰቦችና ወዳጆችም መጽናናትን ተመኝተዋል። የትግራይ ሕዝብና የትግራይ ብሔራዊ ክልላዊ መንግስት ማንነት ላይ ያተኮረ ማናቸውም አይነት ጥቃት በጽናት እያወገዙ በጽናት እንደሚታገሉትም ለመግለጽ ይወዳሉ ያለው መግለጫው፣ የፌዴራል መንግስትና የአማራ ብሔራዊ ክልላዊ መንግስትም በድርጊቱ የተሳተፉትን አካላት ወደ ህግ በማቅረብ በጥፋተኞች ላይ አስተማሪ የሆነ እርምጃ እንዲወስዱ ጥሪያችንን እናቀርባለን ብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኤርትራና የሶማሊያ ሪፑብሊክ ዛሬ ሰኞ አራት አበይት ነጥቦች ላይ ከስምምነት ደርሰዋል። ሁለቱ ሀገሮች የወዳጅነትና የመረዳዳት የጋራ ስምምነትንም እንደፈረሙ ጠቅሶ ዘጋቢያችን ብርሃን ብርሃነ በርሄ ዜናውን አድርሶናል። ዛሬ በፕሬዝደንት ኢሳያስ አፈወርቂና በፕሬዝደንት መሐመድ አብድላህ የተፈረመው ስምምነት በሁለቱ አገራት መካከል ያለውን ጥልቅና ታሪካዊ ወዳጅነትና ግንኙነትን የሚያጎለበት ስምምነት እንደሆነም ተገልጿል በሁለቱ አገራት የተደረገው ስምምነት ኤርትራና ሶማሌ በፖለቲካ በፋይናንስ በማህበራዊ በባህላዊ በመከላከያና ጸጥታ ተባብረው እንዲሰሩ ዲፕሎማሲያዊ ግንኙነቶቻቸውም በመመስረት አምባሳደሮቻቸውን እንዲሾሙ የሁለትዮሽ የንግድና ኢንቨስትመንትን ግንኙነት እንዲያጎለቡትና የባህልና የትምህርት ልውውጥ እንዲያደርጉም ተስማምተዋል። በተጨማሪም የአካባቢውን ሰላም ለማረጋጋትና ፋይናንሳዊ ውህደትን ለማረጋገጥና ለማጎልበት በአንድነትና በመረዳዳት እንደሚሰሩም ተስማምተዋል። በስምምነቱ ላይ የሶማሌን መንግስት የፖለቲካ ነጻነት ሉዓላዊነትና አንድነቱን ለማረጋገጥ እንዲሁም መንግስትና ሕዝብ አገራቸውን ከዚህ በፊት ወደ ነበረችበት ለመመለስና የሕዝብን ፍላጎት ለማርካትና ለማሟላት በሚያደርገው ጥረት የኤርትራ መንግስት ድጋፉን እንደሚያደርግም አረጋግጠዋል። በስምምነቱ ወቅትም ፕሬዚደንት ኢሳያስ አፈወርቂ ለፕሬዝደንት መሐመድ አብዱላሂ ስጦታ አበርክተውላቸዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዚምባብዌ ውስጥ በዛሬው ዕለት ምርጫ ተካሂዷል። የዚምባብዌ ዋና ከተማ ሀራሬ የምርጫ ጣቢያዎችን ሲያጨናንቅ በዋለው የመራጮች ሰልፍ ላይ የተገኙ በፖለቲካ አመለካከት የተለያዩ ቢሆንም በሀገራቸው ውስጥ ለውጥ በመከሰቱ ግን ይስማማሉ። የ23 ዓመት ዕድሜ ያላት መራጭ ሮታይ ታይካ ድምፄን ለመስጠት በመጓጓቴ ጊዜው አላደርስ አለኝ ብላለች። ከተወዳዳሪዎቹ ማንን እንደምት ባትደግፍበት ባትገልጽም አዲሱ ፕሬዝደንት የሀገሪቱን ኢኮኖሚ እንደሚያሻሽልና የስራ እድል እንደሚፈጠር ተስፋዋን አስተጋብታለች ወጣቷ። ትናንት ማታ ነው እዚህ የመጣሁት። ቀደም ብዬ መምረጥ ስለፈለግኩ ሰልፉ ከባድ ይሆናል በሚል ስጋት ነው አስቀድሜ የመጣሁት ስትል ነው የተሰማችው። ሁለት ዋና ዋናዎቹ ለፕሬዚደንትነት የሚወዳደሩ ሰዎች በዛሬው ሁለት ድምጽ ሰጥተዋል። ሁለቱም እናሸንፋለን የሚል እምነት ነው ያላቸው። የዋናዎቹ ተወዳዳሪዎች ሙጋቤ ባለፈው ኅዳር ከስልጣን ከወረዱ በኋላ ስልጣኑን የተረከቡት ኤመርሰን ምናንጋዋ ምናንጋግዋ ና የተቃዋሚ መሪ ኔልሰን ጫሚሳ ናቸው። የዩናይትድ ስቴትስ ምክር ቤት ህግ ለመከላከል የሚያስፈልግ ግንብ በሜክሲኮና ዩናይትድ ስቴትስ ድንበር ላይ ለመገንባት ገንዘብ የማይመድብ ከሆነ የመንግስት ስራ ዘጋለሁ ሲሉ ፕሬዚደንት ዶናልድ ትራምፕ ዝተዋል። ዲሞክራቶች ድንበር ላይ ግድብ መገንባትን የሚያካትት የድንበር ጸጥታና በኢኮኖሚ ላይ ከባድ ለውጥ ለማድረግ የሚጠይቀውን እቅዳቸው እንደሚደግፉ እንዲደግፍ ይፈልጋሉ ይሆንና ትራምፕ የሚፈልጉትን አይነት የኢሚግሬሽን ለውጥን ከቅርብ ጊዜያት ወዲህ ሁለት ጊዜ የተቃወሙት ሪፑብሊካውያንና ዲሞክራቶች ናቸው። የዩናይትድ ስቴትስ ፕሬዚደንት ሩሲያ ሃቻምና በአሜሪካ በተካሄደው የምርጫ ዘመቻ ውስጥ ጣልቃ ስለመግባቷ ጉዳይ ከሚመረመሩት ልዩ መርማሪ ሮበርት ሙለር ሊቀርብላቸው ለሚችል ጥያቄ መልስ ላይሰጡ እንደሚችሉ ጠበቃቸው ተናግረዋል። ፕሬዚዳንቱ የምርመራውን ሂደት ለማሰናከል ሙከራ አድርገው እንደሆነ ለማጣራትም ምርመራ እየተደረገ እንደሆነ የሚታወቅ ነው። የፕሬዝደንቱ ጠበቃ ሩዲ ጁሊያኒ ትናንት ትራምፕ በመርማሪው ፊት ቀርበው ለመጠየቅ ከተስማሙ መልስ የሚሰጡት የምርጫ ዘመቻቸው እሳቸው እንዲያሸንፉ ትጥር ከነበረችው ሩሲያ ጋር ተመሳጥሯልን ለሚለው ጥያቄ ብቻ ነው። የምርመራውን ሂደት ለማሰናከል ሞክረዋል ስለሚባለው ጉዳይ ግን በተወሰነ ደረጃ ብቻ ነው መልስ ሊሰጡ የሚችሉት ብለዋል ጠበቃቸው ጁሊያኒ። በመጨረሻም እሺ አድማጮች፣ የዛሬው ዜናችን እዚህ ላይ ያበቃ ይህ ከአሜሪካ ድምፅ ሬዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው። እስከ አራት ሰዓት ከእናንተ ጋር እናመሻለን። አስተናጋጆቻችሁ አዳንጅ ፍሳዬና ቆንጂታዬነን። በርከት ያሉ ቅንብሮች ናቸው ለዛሬ ያሉን። አብረን እንድናመሽ ከአክብሮት ጋር ነው የምንጋብዛችሁ። የጠቅላይ ሚኒስትር አብይ አህመድ ግንቡን እና ፍርስ ድልድዩን እንገንባ የአሜሪካ ጉዞ በይት ዜናችንን የሚይዝ ይሆናል። በመግቢያው እንዳልነው ጠቅላይ ሚኒስትሩና አብረዋቸው የተጓዙት ልኡካን ዛሬ ከጥቂት ደቂቃዎች በፊት ሚኒያፖሊስ ሚኒሶታ ገብተዋል። ትናንትና ደግሞ ሎስ አንጀለስ ካሊፎርኒያ ላይ በብዙ ሺዎች ከሚቆጠሩ ኢትዮጵያውያን ጋር ስብሰባ አድርገው ተገናኝተዋል፣ ተዋውቀዋል። በዚሁ ላይ የሚያተኩር ዘገባ ይሆናል ለመጀመሪያው የያዝ ነው። ነገር ግን ወደ ትናንት ማታ ሎስ አንጀለስ ላይ ተደር ከነበረው ዝግጅት እንነሳና የሚኒያፖሊሱን ደግሞ በዚያ ያለው ባልደረባችን ቀደም ብሎ የሎስ አንጀለሱን ይገልጽልንና ወደ ሚኒያፖሊሱ አሁን ስለገቡበት ሁኔታ ገለጻ ያደርግልናል። የሰለሞን አባተን ዘገባ ይዣለው። ከሁለት የስልጣን ዘመናት በኋላ በላይ ስልጣን ላይ መቆየትን መዘፍዘፍ ሲሉ ጠርተውታል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ትናንት ሎስ አንጀለስ ከተማ ተገኝተው በከተማይቱና በአካባቢው ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ እንዲሁም ራቅ ካሉ የተለያዩ የዩናይትድ ስቴትስ ግዛቶች ጭምር ሊያገኟቸው ለተሰበሰቡ በሺዎች የተቆጠሩ ኢትዮጵያውያን ባደረጉት ንግግር ሀገራቸው የምትገኝበትን ሁኔታ ጠልቀው እንዲያስቡና ሕዝባቸውንም እንዲያገለግሉ ተደጋጋሚ ጥሪ አሰምተዋል። ጠቅላይ ሚኒስትሩ በዚህ ንግግራቸው ሌብነትን በብርቱ አውግዘዋል። በከተማይቱ የአውሮፕላን ጣቢያ ተገኝተው የተቀበሏቸው የሎስ አንጀለስ ከተማ ከንቲባ እለቱም በኦፊሴል የኢትዮጵያ ቀን ሲሉ ሰይመውታል። ሰሎሞን አባተ ዝርዝር ዘገባውን ይዟል። ጠቅላይ ሚኒስትሩን ለማግኘት ሰው ከማለዳ ጀምሮ በሰልፍ ሲጠብቅ ነበር የዋለው ልክ ዋሽንግተን ዲሲ ላይ እንደሆነው የካሊፎርኒያ ስቴት ዩኒቨርሲቲ ጌለን ማዕከልን የሞላው የሎስ አንጀለስ እና የሌሎችም የካሊፎርኒያ ከተሞች፣ ከዋሽንግተን ስቴት፣ ከቴክሳስ፣ ከኔቫዳ፣ ከአሪዞና፣ ሌሎችም አካባቢዎች ጭምር የተሰባሰቡት ኢትዮጵያውያን እና ኤርትራውያን ለጠቅላይ ሚኒስትሩ ያደረጉት አቀባበል እጅግ የደመቀ ነበር። አዳራሹ በኢትዮጵያውያንና ሪፒት አዳራሹ በኢትዮጵያና በኤርትራ ባንዲራዎች ተሽቆጥቷል። ባንዲራዎቹን ልብስ አሰፍተው ጥበብ አስጥለው የለበሱም ብዙ አይቻለሁ። በብዙ ጩኸትና ሆታ እየታጀበ ነበረ የጠቅላይ ሚኒስትር አብይ አህመድ አቀባበል። ጠቅላይ ሚኒስትሩም አጸፋውን በተመሳሳይ አቀራረብና ቋንቋ ነው የመለሱት። ፈርጦች፣ የዓለም ብርሃኖች፣ የሀገር ኩራቶች የመሳሰሉ ቃላት ነበረ የሚወጧቸው። ጠቅላይ ሚኒስትር አብይ ወደ መንበረ ስልጣኑ ከዘለቁ ጊዜ አንስቶ የሚጠቀሙበት የትህትና አገላለጽና ንግግር ነው። ትናንትም የተደመጠው ስለ ኢትዮጵያ የዛሬ ሁኔታና በውጭ ካሉ ኢትዮጵያውያን ምን እንደሚጠበቅ ጠቅላይ ሚኒስትሩ ሲናገሩ፣ ጠያቂ ራስን ለመፈተሽ አስገዳጅ በሆኑ መልእክቶች ነበረ። ኢትዮጵያውያኑን ኑ ብለዋል። ሀገር ትጣራለች ብለዋል ጠቅላይ ሚኒስትሩ። አሁን ያለችን ሀገር በድህነት የተቀሷኩለች በገዛ ልጆቿ ስግብግብነትና ኢትዮጵያውያን ለልጆቻችን ልጆች የምናቆየውን እዳ ዛሬ መፍጠር ማስተላለፍ የለብንም ብለዋል ጠቅላይ ሚኒስትሩ። እኛ የአባቶችና የቅድመ አያቶቻችንን እዳ በመፍጠላችን መቆም አለበት ብለዋል። ሀገሪቱ ዛሬ ያለችበትን ሁኔታ የሚመጥናት አይደለም ብለዋል ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ የመሰለች ታላቅ ሀገር አሁን ያለች የአገራችን ምስክርናና ልህነት የጥርግማን ሳይሆን እኛ ልጆቿ የሚመጥናትን ስራ ባለመስራታችን የተፈጠረ ነው። ከምትመታት በፊት ግዙፍ ዓለት ተፈልፍላ ቤተ መቅደስ ላነጸች ሀገር ለዜጎቿ መጠሪያና የመሞሪያ ቤት የሰማያን ምራክ ነበረበት አያሌ ና በጣም እጅ እጅግ አጀብ ምግቦችን ለዓለም ያመለከተች ምድር ሕፃናቶቿ በረሃብ መቀንጨር በዓለም መድረክ ላይ የድርቅ ምድር ተብላ ስትጠራ እየሰማን ዝም ብለን ልናይ የምንችልበት ልገኛና ልቦና ከወዴት እየመጣ ነው? የሕዝብ አስተዳደር ሥርዓት ላላት ስልጡን ሀገር ዴሞክራሲያዊ መሆኑ የሚያሳፍር ነው በነገሰበትና ሰው በሚከበርበት ሀገር የምትኖሩ የውሃና የስልክ አገልግሎት በተከፈረፈበት ያላችሁ ግብር መክፈል የመሰልጠን ምልክት በሆነበት ያላችሁ፣ እያሉ ወደ ተሰብሳቢው የጠቆሙት ጠቅላይ ሚኒስትር መቼ ይሆን ቆሻሻ ውሃ ለመቅዳት እንስራ ተሸክማ የምትንቀሳቀስን የሀገራችሁ እናት እንድታርፍ የምትችሉትን ሁሉ የምታደርጉት ስራዋል? ከሁሉም በላይ ግን አሉ ዶክተር አብይ ችግር አስታድሯችሁም ሆነ እድል ገጥማችሁ የወጣችሁ ሁሉ እናታችሁ ኢትዮጵያ ከገንዘባችሁ ይልቅ ፈገግታችሁን ትሻለች። እኛ የነፃነት ሰርቶች ለአፍሪካ አርአያዎችን ብለዋል ጠቅላይ ሚኒስትሩ። የእኛ አርአያነት ምስኪኑን አህጉር ከስግብግብ ሌቦች ለመገላገልም ጭምር ነው አሉ። በመቀጠል ጠቅላይ ሚኒስትር አብይ ሌብነትንና ስግብግብነትን አጥብቀው እንደሚጠሉ ደጋግመው በሚያሰሙት ውግዘት መናገር ይቻላል። ሌብነት ጥፋት ወንጀል መሆኑን ጠቅላይ ሚኒስትሩ ጠቁመው ከእናት መቀነት መፍታት ግን ውርደት ነው ብለዋል። ስለ አንድነት፣ ስለ ህብረት፣ ስለመተሳሰብ ስለመደመር አጥብቀው የሚወተውቱ ጠቅላይ ሚኒስትር አብይ እንቀባበል እንጂ አንወራወር ብለዋል። ለምንሰጣቸው ሀሳቦች ባለቤት ብቻ ሳይሆን በኃላፊነት የምናስፈጽምም የምንሆን ብለዋል። አክለው ጠቅላይ ሚኒስትሩ የፖለቲካ መሪ መሆን አሉ ጠቅላይ ሚኒስትር አብይ ዳፈኛነት ማሰር ማሳደድ ሳይሆን ህዝብን ዝቅ ብሎ ማገልገል ነው። ጠቅላይ ሚኒስትር አብይ የኢትዮጵያ ህዝቦች አንዱ ለሌላው መከታ፣ ጠባቂ፣ ጋሻም ጭምር ነው ብለዋል። በዚሁ ወደ አንድ ሰዓት ለሚጠጋ ጊዜ በዘለቀ ንግግራቸው የጠቅላይ ሚኒስትሩ ሙሉ ንግግር በብዙ ታዳሚዎች ቁጭ ብድግ እያሉ በሚያወርዱት ጭብጨባ፣ ጩኸት፣ ድጋፍ የታጀበ ነበር። ሙሉ ጠቅላይ ሚኒስትሩን ተከትለው በሰው ጥያቄ የተናገሩት አቶ ለማ መገርሳ ኢትዮጵያ እኛን እንድትይዝ ምንም አላነሳትም ብለዋል። ብዙ የምናገረው ነገር የለኝም። ትሁር ጠቅላይ ሚኒስትራችን ተናግረውታል። ግን ሀገራችን ኢትዮጵያ እኛን ልጆቿን፣ ልታኖረን፣ ልትመግበን፣ የሚያሻንን የሚያስፈልገንን ልታቀርብልን ምንም አልጎደለባትም፣ አላነሳትም። ነገር ግን እኛው ልጆቿ ይችን ለምለም ሀገር፣ ታላቅ ሀገር ባለመስማማታችን፣ ባለመግባባታችን እንድትዋረድ ሀገራችንን አዋርደን እኛንም እራሳችንን ለውርደት ጋበዝን። ጥማት አለብን። ሀገርና ትውልድ የሚገነቡት በእውቀት ነው ብለዋል። እነሆ እናንተም ወደ ሀገራችሁ ተመለሳችሁ፣ ሀገራችሁን፣ ህዝባችሁን አገልግሉ ሲሉ የጠቅላይ ሚኒስትርን አብይን መልእክት አስረግጠዋል። ተጋብተዋል። አቶ ለማ በጠቅላይ ሚኒስትር አብይ የተመራውን ከፍተኛ የልኡካን ቡድን በጠቅላይ ሚኒስትር አብይ የተመራውን ከፍተኛ የልኡካን ቡድን ሎስ አንጀለስ አይሮፕላን ጣቢያ ላይ ተገኝተው የተቀበሉት የሎስ አንጀለስ ከተማ ምክር ቤት ፕሬዚደንት ኤርብ ዌሰን እለቱን ሐምሌ ሀያ ሶስትን በሎስ አንጀለስ የኢትዮጵያ ቀን ሲሉ አውጀዋል። ለአሜሪካ ድምፅ ሶሎሞን አባተነ ሎስ አንጀለስ። ሰሎሞን በጣም እናመሰግናለን። ስለ ትናንቱ የሎስ አንጀለስ ቆይታቸው ነበረ ሰሎሞን የዘገበልን። ጠቅላይ ሚኒስትሩ ቀደም ሲል እንዳልነው ሚኒያፖሊስ ሚኒሶታ ገብተዋል። አቀባበላቸው እንዴት ነበረ ሰሎሞን? በዚሁ ትቀጥልልን። ቆንጂት እንደምን አመሻችሁ። እንደምን አመሻ አሁን የምገኘው ሚኒያፖሊስ አውሮፕላን ጣቢያ ነው። በቅርቡ ከጥቂት ደቂቃዎች በፊት ጠቅላይ ሚኒስትር አብይ አህመድ ለሚኒያፖሊስ የሁለት ቀናት ቆይታቸው ገብተዋል። ከተወሰኑ ደቂቃዎች በኋላ ምናልባት በአንድ ሰዓትና በአንድ ሰዓት ተኩል በሚቆጠር ጊዜ ግዙፍ ለሆነ ወደ አስራ ሶስት አስራ አራት ሺህ ለሚቆጠር ኢትዮጵያዊ ትውልደ ኢትዮጵያ እና በአዳራሹ ለሚገኘው ሰው ሁሉ ንግግር ያደርጋሉ። በታርጌት ማዕከል ተገኝተው ስለ ዝግጅታቸው እና ስለሚጠበቀው ነገር የዚህን የጠቅላይ ሚኒስትሩን አቀባበልና መስተንግዶ ዋና ኮሚቴ ሰብሳቢ የሆኑትን አቶ ተሽቴ ዋቆን ጠቅላይ ሚኒስትሩ ሊያርፉ ጥቂት ደቂቃዎች ሲቀሯቸው አግኝቻቸው እዛው አይሮፕላን ጣቢያው ላይ አነጋግሬያቸው ነበር እና ያሉትን እንጻ። ሚኒያፖሊስ ዓለም አቀፍ አይሮፕላን ጣቢያ ላይ ሆኜ ይሄንን ዘገባ የማስተላልፍላችሁ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከጥቂት ደቂቃዎች በኋላ ለዚህ በሚኒሶታ ለሚያደርጉት ጉብኝት ያርፋሉ ተብሎ እየተጠበቀ ነው። ከሳቸው ጋር አቶ ለማ መገርሳና ሌሎችም ከፍተኛ የመንግስት ባለስልጣናት አሉ። ሚኒያፖሊስ ለ ሁለት ቀናት ነው ቆይታ የሚያደርጉት ዛሬና ነገን። ሌሎች ዝርዝር ሁኔታዎች ምን እንደሚመስሉ የኮሚቴውን ሰብሳቢ አቶ ተሽቴን አጠገቤ ይዣቸዋለሁ። እዚህ የምታዩቸውና ሌሎችም አሉ እዚሁ አካባቢ እጅግ የከበዱ ብፁሃን አባቶችም አሉ። እንግዲህ ጠቅላይ ሚኒስትሩን ለመቀበል እየተዘጋጁ ነው ያሉት። አቶ ተሽቴ፣ በምን ሁኔታ ነው የተዘጋጃችሁት? ምን ምንድን ነው መርሃ ግብራችሁ በጣም ደስ በሚል መልኩ ነው እየተዘጋጀን ያለ ነው። ለአንድ ወር ስንሰራበት የነበረ እቅድ ነው። እንደምታውቀው ይሄ ትልቅ ታሪካዊ የሚባል ቀን ነው። ምክንያቱም ጠቅላይ ሚኒስትር ኢትዮጵያ ከኢትዮጵያ መጥተው ምንስታ ማምጣት ማለት በጣም ትልቅ ታሪካዊ የመጀመሪያ ስለመሆን ሰው በዛ ጉጉት ነው። አሁን እንደምታየው አስራ ሶስት ሺህ ሰው ሞልቶ ሙሉ አካባቢው ሁሉ ከተማው ሁሉ ዘግቶ እንደዛ እየጠበቀ ነው። አሁን ወደዚህ እየመጣው እያለሁኝ ታርጌት ማዕከል ሰው ሰልፉ በጣም ግዙፍ ሰልፍ ነበር። ሰው በጉጉት ነው እየጠበቀ ያለው እና ይሄ የሚያሳየው የለውጡ ሂደት ምን ያህል ሰው በጉጉት ሲጠብቅ እንደነበረ ና የመጣው ለውጥ ህድ ነው ስር ሰርቶ ጠንከር ብሎ ለህዝቡ ጥቅም እንዲውል ህዝቡ ተጠቃሚ እንዲሆን የሚያረጋግጥ ስለሆነ ለዛ ተስፋ ነው ሰው እንደዚህ ወጥቶ ክቡር ጠቅላይ ሚኒስትሩን ለማቀበል እየተዘጋጀ ያለው ምንድን ነው ፕሮግራማችሁ ዛሬ? ና ፕሮግራማችን ዛሬ አሁን ከኤርፖርት ወደ ክቡር ጠቅላይ ሚኒስትሩ ወደ ሆቴል ይሄዳሉ። እዛ ባህላዊ አቀባበል ይደረጋል በሆቴላቸው በሚያርፉበት። ከዛ በኋላ አስራ ሶስት ሺህ በላይ የሆነ ህዝብ በምጠብቅበት በታርጌት ሴንተር ተገኝተው እዛ ንግግር ያረጋሉ። ሰው በጉጉት ነው እየጠበቀ ያለው ከእሳቸው ለማስማት። የእስካሁኑ ጉብኝታቸው በጣም መልካማ ነው። የምን ሶታው ደሞ ልዩ እንደመሆን ነው። እዚህ ያሉት ሰዎች የነገሩኝ ያሉት በጣም ልዩ እንደመሆን ነው። ምክንያቱም ብሔር ብሔረሰብ ሁሉ አብሮ ሰርቶ አብሮ ጥሮ አብሮ ፕላን አድርጎ ወልካም ለማድረግ እንደዚህ እንደምታየው ከእያንዳንዱ ኢትዮጵያ መስሎ ነው እዚህ እየተዘጋጀ ያለው እና በጣም ደስ የምል የመጨረሻ ሳይሆን የመጀመሪያው እንደምንሆን ታሪካዊም በመሆኑ በጉጉት ነው የምንጠብቀው። እዚህ የምታያቸው ሰዎች ኮሚቴ ውስጥ ያሉ አብሮኝ የሚሰሩ ናቸው። ሁላቸውም እዚህ የተገኙት እንደዚህ አበባ ይዘው እነሱም የሚሉት ነገር ሊኖራቸው ይችላል። በጣም ነው ደስ ደስም ምለን እንግዲህ ሶሎሞን እንዳስደመጥከን አቶ ተሽቴ ዋቆም እንዳሉት በጉጉት ሲጠበቁ የነበሩት ጠቅላይ ሚኒስትሩ ገብተዋል። በሚኒሶታ የሚኖራቸው የሁለት ቀን ቆይታ፣ እሳቸውም እንደገና ደግሞ አቶ ለማ መገርሳ የሚኖሯቸውን መርሃ ግብሮች ትገልጽልን። በዚሁ እንግዲህ የመጀመሪያው ፕሮግራም ቅድም እንዳልኩሽ አሁን ከአንድ ሰዓት በአንድ ሰዓት ጊዜ ውስጥ በስብሰባ አዳራሽ ውስጥ የሚካሄደው ነው። ሌላኛው በአሁኑ ሰዓት ያረፉበት ሆቴል ላይ ያለ ባህላዊ አቀባበል እንዳለ ነው የተነገረኝ። ቀደም ሲል ማታ ላይ አነስ ካለ የማህበረሰብ ተወካዮች ጋር የራት ቆይታና ስብሰባ ይኖራቸዋል ተብሎ እየተጠበቀ ነው። ነገ በዚህ አካባቢ ካሉ የኦሮሞ ማህበረሰብ አባላት ጋር የአቶ የኦሮሚያ ፕሬዚዳንት አቶ ለማ መገርሳ ተገናኝተው ውይይት ያደርጋሉ። እንደምታውቂው እንግዲህ ምንሶታ ግዙፍ የኦሮሞ ተወላጆች የሚኖሩባት የኦሮሞ ማህበረሰብ ያለባት ግዛት ነች እና በዚህ ምክንያት ነው አቶ ለማ መገርሳ በዚህ መድረክ ላይ በነገ እለት ይገኛሉ ተብሎ እየተጠበቀ ያለው። አንድ ነገር እዚህ ላይ መጨረሻ ላይ ግን እንደነግርሽ የምፈልገው ቆንጅት ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጡ ወደ አራት ወር አራተኛ ወራቸውን እያጠናቀቁ ነው። አሁን እንግዲህ በተለያዩ ጊዜዎች እሳቸውን ለማግኘት መቼም ብዙ መገናኛ ብዙኃን ጥረት ሳያደርጉ አይቀሩም። ቃለ ምልልስ ለማድረግ ወይም ጋዜጣዊ መግለጫ እንዲሰጡ ለማድረግ ጥረት ሳያደርጉ አይቀሩም። ነገር ግን እስካሁን ድረስ አንድም ጊዜ ከጋዜጠኞች ጋር ፊት ለፊት ተገናኝተው ጠቅላይ ሚኒስትሩ መግለጫ አልሰጡም። የጥያቄና መልስ ዝግጅትም ከጋዜጠኞች ጋር አልነበራቸውም። እኛም በዚህ ጥረታችን እየቀጠምን ነው። አሁን ለማግኘት እሳቸውን ዛሬም የማገኝ ከሆነ ነገም እንደዚሁ የማገኝ ከሆነ ጥያቄ ለማቅረብ ሞክራለሁኝ። ጥሩ ነው። ይቅና። ችግሩ ከአዘጋጆቹ ይሁን ወይም እሳቸው ጋር ላለማቅረብ ከመፈለግ ይሁን በዙሪያቸው ያሉ ሰዎች ወይም እሳቸው ለሚዲያ ክፍት ካለመሆናቸው ይሁን ግልጽ አደለም፣ እስካሁን ድረስ ነገር ግን አንድም ጊዜ ጋዜጣዊ መግለጫ አልሰጡ ጠቅላይ ሚኒስትር አብይ አህመድ ታው እንደው፣ ከጊዜ መጣበብ ከዝግጅቶች መብዛት ጋር የተያያዘ ይሆን? ሊሆን ይችላል። ግን ለጋዜጠኛና ጋዜጣዊ መግለጫ ለመስጠት ማንም መሪ፣ የማንም ሀገር መሪ ቢሆን የጊዜ መጣበብ ይኖረዋል የሚል እምነት የለኝም። ምክንያቱም ጊዜያቸውን ሊያጣብቡ የሚችሉ ነገሮች ካሉ አንዱ ጋዜጣዊ መግለጫ መስጠት ወይም ለጋዜጠኞች መልሶች ጥያቄዎች መልስ መስጠት መሆን አለበት። መልካም የቀና ሀል ብዬ ተስፋ አድርጋለሁኝ። ሰለሞን አባተ፣ እንግዲህ ከዚህ ቀጥሎ ያሉትን ዝግጅቶች ደግሞ የአድማጮቻችን ያውኛ አራት ሰዓት ላይ እንወጣለን እና የሚያገኙባቸውን መንገዶች አስተዋውቀ እንሰናበት በዚሁ። አዎ እንግዲህ እኔ በፌስቡክ ላይቭ ዝግጅቶቹን በቀጥታ እንደ ሰሞኑ ሁሉ አስተላልፋለሁኝ ጠቅላይ ሚኒስትሩ ከሚናገሩበት መድረክ እና የምሽቱን ፕሮግራም እንደዚሁ ለማስተላለፍ ጥረት አደርጋለሁኝ። የተለያዩ እንግዶችን አነጋግራለሁኝ። ቃለመጠይቆችን ማግኘት ይቻላል። በነገው ምሽት ደግሞ የዛሬንና የነገን አጠቃላይ ዘገባ ጠቅለል አድርጌ ይዤ በሬዲዮ መለሳለሁ። በጣም አመሰግናለሁ። ሰለሞን አባተ ከሚኒሶታ አመሰግናለሁ። አሁን ደግሞ ወደ ትግራይ እናመራለን። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በኢንጂነር ስመኘው በቀለ ሞት የተሰማቸውን ሐዘን ገልጸዋል። የትግራይ ክልል መስተዳድርና በግላቸው ቤተሰባቸውን ለማገዝ እንደ ወሰኑ መናገራቸውን ጠቅሶ ዓለም ፍስሀ ከመቀለ ዘገባ ልኮልናል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በኢንጂነር ስመኘው በቀለ ሞት የተሰማቸውን ሀዘን እሁድ ሐምለ 22 2010 ዓ ም ለጋዜጠኞች ሲገልጹ የትግራይ ክልል መስተዳደርና በግላቸው ለቤተሰቡ ለማገዝ እንደወስነው ተናግረዋል። በመጀመሪያ ለቤተሰቦቹ፣ ለስራ ባልደረቦችና ለሁሉም ኢትዮጵያውያን በልማት አንበሳው ኢንጂነር ስመኘው በቀለ መስዋዕትም መሆን የተሰማኝ መሪር ሀዘን ሲገልጽ ለሁላችንም መጥናናት እመኛለሁ። በተለይ ደግሞ በቦታው ላይ ያሉ ሰራተኞች ዶክተር ደብረጽን ለኢንጂነር ስመኘው በቀለ ከሰባት ዓመታት በፊት አውቀዋለሁ። የህዳሴ ግድቡ ቦርድ ሰብሳቢ ስለነበርኩ በቅርብ አውቀዋለሁ። ኢንጂነሩ በጣም ጠንካራና ታታሪ መሪ ነበር። በዚህ መቆታማ ቦታ ይህን ያህል ዓመታት ሲሰራ እረፍት ጠይቆ የማያውቅ ጅግና ነበር። በመጀመሪያ በምክትል ሥራ አስኪያጅ የተመደበ ኢንጂነር ስመኘው በቀለ በጥቂት ወራት ዋና ሥራ አስኪያጅ ለመሆን የበቃ ታታሪ ነው። አቅሙንና የመምራት ብቃቱን በየጊዜው ያደገ ውጤታማ ሥራ የሠራ ሁሌ የማይረሳ ጀግና ነው ብለዋል። ጀግናው በድንገት ስለተለየን ለቤተሰቡን የክልሉ መንግስትና በግላቸው የወሰኑትን እንዲህ ይላል። በዚህ አጋጣሚም ልጆቹ ቤተሰቦቹ፣ እሱም በማጣታቸው ምክንያት እንዳይቸገሩ በእኛ በኩል በግሌም በሆን ልጆቹ እንደ ልጆች የመከታተል በትምህርትም በኑሯቸውም እንዳይጎዱ ድጋፍ ለማድረግ ወስነናል። ይሄ ጀግና ለአገር ብሎ ነው ያለፈው የሁላችንም ኑሮ ለመቀየር የመጪውም እንዲሁ ህይወት ለመለወጥ ሲረባረብ ነው የነበረው። ስለዚህ ልጆቹ አባታቸው በማጣታቸው በምንም አይነት መጎዳት የለባቸውም። ልክ ነው። የእሱ ቤተሰብ ደጋፊ ህዝቡም በጎኑ በቤተሰብ ጎን እንደሆነ እናውቃለን። ግን የራሳችን ድርሻ መጫወትም አለብን ብለን የበኩላችን ድጋፍ ለማድረግ መወሰናችንም በዚህ አጋጣሚ መግለጽ እፈልጋለሁ። እንግዲህ በድጋሚ ለሁሉም መጽናናቱ እመኛለሁ። አመሰግናለሁ። ኢንጂነር ስመኘው በቀለ ይህ የሀገራችን ህዝብ ከጫፍ እስከ ጫፍ ያናቃናቀ የህዳሴ ግድብ መሪ የነበረ ነው። ኢንጂነር ስመኘው በቀለ የልማት አርበኛው ኢንጂነር ስመኘው በቀለ ቤተሰቡን ወደ ጎንትቶ ልማቱን ለማፋጠን ሌት ተቀን የሚተጋ ጅግና ነበር። ስለዚህ የሁሉም ዜጎች አሸራ ያረፈበት የጀመሩትን ግድብ አድራውን በመቀበል ዳር እንድናደርስ ጥሪ እናቀርባለሁ ብለዋል። ዶክተር ደሩጤን ገብረ ሚካኤል አለም ፍስሀ ከመቀለ ቀጣዩ የመጽሄት ክፍለ ጊዜ ዘገባ ወደ ቤንሻንጉል ጉሙዝ የሚወስደን ነው። በቤንሻንጉል ጉሙዝ ማኦኮሞ ወረዳ በነበረው የጸጥታ ችግር ቤጊ ተጠልለው የነበሩ ከ3 ሺህ በላይ ተፈናቃዮች ወደ ቤታቸው እንዲመለሱ መደረጉን የቤጊ ወረዳ አስታውቋል። የወረዳው የጸጥታ ቢሮ ኃላፊ አቶ ሀሩን በቀለ ተፈናቃዮቹን ወደ ቤታቸው የመለስ ናቸው ከማኦኮሞ ወረዳ አስተዳደር ጋር ስምምነት ከተደረሰ በኋላ ነው ሲሉ ለአሜሪካ ድምፅ ተናግረዋል። ተመላሾች ግን የአካባቢው ሰላም አሁንም አስጊ መሆኑን ነው የሚናገሩት። ገልሞ ዳዊት ተጨማሪውን አድርሶናል። ከአንድ ወር በፊት ነበር በቤኒሻንጉል ጉሙዝ ክልል ማኦኮሞ ወረዳ በተከሰተው የጸጥታ ችግር ከሺህ በላይ የሚሆኑ የወረዳው የኦሮሞ ተወላጆች ወደ በጊ ወረዳ መጥተው የተጠለሉት። ተፈናቃዮቹ በወረዳው አስተዳደር እና በአካባቢው ነዋሪዎች ድጋፍ ሲደረግላቸው ቆይተው ባለፈው አሙስ ወደ ቀያቸው መመለሳቸው ታውቋል። የበጊ ወረዳ ፀጥታና ድህነት ቢሮ ኃላፊ አቶ አሮን በቀለ የበጊ ወረዳና ወረዳ አስተዳደሮች ተወያይተው ተፈናቃዮች ወደ ቤታቸው እንዲመለሱ ማድረጋቸውን ገልጸዋል። ለሰላሳ ሁለት ቀናት ነው እኛ ጋር የቆዩት። በተቻለን አቅም እያገለገልናቸውም ነበር። ብዙዎቻቸው ከቤተሰብ ተለያይተዋል። ተገቢ አገልግሎት አያገኙም ወይም እያገኙ አይደሉም። ብዙዎቹ ደግሞ ወደ ቤተሰብ መመለስ ይፈልጉ ነበር። የወረዳ አስተዳደሩም እንዲመለሱ ጥያቄ አቅርቧል። የሁለቱ ወረዳ አስተዳደሮች ናቸው ምክክር አድርገው ይህንን የወሰኑት። በአካባቢው ያለው የመከላከያ ኃይልም ኃላፊነት እንደሚወስድ ቃል ገብቷል። ነገር ግን ችግሩ ሙሉ በሙሉ ተቀርፏል ለማለት ሳይሆን የተፈናቀሉት ወደ ቤታቸው ተመልሰው መብታቸውን እንዲያስከብሩም ነው። አቶ አሩን ከተፈናቃዮቹ አሁንም የጸጥታ ችግር ባለመሻሻሉ በበጊ በዘመድ ቤት ተጠልለው የሚገኙ መኖራቸውንም አክለው ተናግረዋል። አቶ ድርባ ዲንሳ የማው ኮሞ እኚህ ቀበሌ ማኅበር ነዋሪ ናቸው። ትተው የሄዱት ንብረት እንደተዘረፈባቸው ተናግረው የቀበሌያቸው ሰላም አለመመለሱንም ያብራራሉ። መኖሪያ በናኒ ከልዩ ኃይል ጋር የሆነ ጦርነት ከፍተውብን ቤቴን ከሙሉ እቃ ጋር ወረሱ። ቤተሰባችንን ይዘን ነው የወጣ ነው። አርባአምስት ኬሻ ማር ወስደውብኛል። እህል ወስደዋል። ሱቅ ሰብረዋል። አሁን ደግሞ ወፍጮ ሊሰብሩብኝ ነው። ውሃ ገዝተን ከሰል ገዝተን ይሄው ልጆቻችንን እያኖረን እንገኛለን። አቶ ድርባ አክለው ወደ መኖሪያ ቤታቸው ተመልሶ የነበሩ የኚህ ኮቦ ቅብሌ ነዋሪዎች በታጠቁ ሰዎች እንደተባረሩ፣ ከመካከላቸው ሶስት ሰዎች በሜንሻንጉል ጉሙዝ ልዩ ኃይል ተይዘው እንደተወሰዱ ተናግረዋል። አንድ የአራት ልጆች አባት የቶንጎ ከተማ ነዋሪ አሁንም በአካባቢው ማንነታቸው ያልታወቁ ታጣቂዎች እንደሚያስፈራሯቸው ተናግረው መንግስት የሰው ሳይጠፋ ጣልቃ እንዲገባ ጠይቀዋል። አስተዳደሩ ነገሩ ከቁጥጥር ውጪ እየሆነ ነው። አሁንም የፌዴራል መንግሥት ትጥቃቸውን አላስፈታም። ስለዚህ አሁንም ከባድ ችግር ውስጥ ነን። ዛሬ ነው ወይስ ነገ ነው? ምን ሞተው እያልን ነው እየኖርን ያለ ነው። ይሄ በመሳሪያ ሰው የሚያስፈራራውን አካል ትጥቁን ቢያስፈታና ቢያረጋጋ ጥሩና መልካም ሁኔታ ይፈጠራል። እነሱ ልክ እኛ እንደሄድን ነው በሙሉ የታጠቁት። የበጊ ወረዳ ጸጥታ ቢሮ ኃላፊ አቶ አሩን በቀለ ተፈናቃዮች ስለ ንብረት መዘረፍ እንዲሁም ስለ አካባቢው ጸጥታ አለመሻሻል የተናገሩትን ችግሮች ተጠይቀው ንብረታቸው ስለተዘረፈባቸው ሰዎች ማውኮሞ ወረዳ አስተዳደር እርምጃ እንደሚወስድ ቃል መግባቱን፣ ስለ ጸጥታ ችግር ግን ነዋሪዎች በጊዜ ሂደት እስኪሻሻል ጥንቃቄ ማድረግ እንደሚገባቸው አሳስበዋል። ወደ ማውኮሞ መወረዳ በቅርብ የተመለሱት ተፈናቃዮች ግን የአካባቢው ጸጥታ እንዲሻሻል የወረዳው አስተዳደር ይህን አክል ተገቢ ጥረት ሲያደርግ አይታይም በማለት ይናገራሉ። የተፈናቃዮቹን ቅሬታ አስመልክተን በማኦ ኮሞ ወረዳ አስተዳደር በኩል ያለውን ሁኔታ ለማወቅ የወረዳኑ አስተዳደር አቶ ያሲን መሐመድ እንዲሁም የቶንጎ ከተማ ፖሊስ አዛዥ ኮማንደር አልከድሪን ለማናገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ለመጽሔት ክፍለ ጊዜ የተሰናዱትን ዘገባ ነበር ያደመጣችሁት። አሁን ሰአቱ በአዲስ አበባ ሰአት አቆጣጠር ሶስት ሰአት ከ 37 ደቂቃ ሊል ነው። ወደ ሁለተኛው አጋማሽ እንሻገራለን። አብራችሁን ቆዩ። ብሔር ብሔረሰቦችና ሕዝቦች ክልል በኮንሶ ከአራት ከተማ ጠቅላይ ሚኒስትር አብይ አህመድንና ለውጥን የሚደግፉ ህዝባዊ ትዕይንት ተደርገዋል። በሰይፉ ላይ የኮንሶ መስተዳደር ዞን ደረጃ እንዲዋቀርና ዛሬም ሰዎች እንዲፈቱ ጠይቋል። የከተማው አስተዳዳሪ በበኩላቸው ሰልፉ የተካሄደው በጉልበት ነው ይላሉ። መለስካቸው አመሃ ዝርዝር አለው። በኮንሶ ዋና ከተማ ካራት ላይ ዛሬ ከረፋዱ ጀምሮ እስከ እኩለ ቀን ድረስ ቁጥሩ ብዙ የሆነ ህዝብ ለጠቅላይ ሚኒስትር አብይ አህመድ አመራርና በአገሪቱ እየተከናወነ ይገኛል ላለው ለውጥ ያለውን ድጋፍ መግለጹን የሰልፉ አዘጋጆች ተናገሩ። የሰልፉ ዓላማ ግን ይህ ብቻ እንዳልነበረም እነዚሁ አዘጋጆች አልሸሸጉም። ከአካባቢው አስተዳደር አመራር ጀምሮ የክልልና የፌዴራል መንግሥት ምላሽ አልሰጡንም ያሉትን የኮንሶ አካባቢ በዞን አስተዳደር ደረጃ የመዋቀር ጥያቄም አንዱ ነው ብለዋል። በሰልፉ ላይ ከፍ ብለው ይሰሙ ከነበሩ መፈክሮች መካከልም ይህንን ስሜት የሚያንጸባርቅ መፈክር ይሰማ ነበር። ሰልፉን ካዘጋጁት የኮሚቴ አባላት መካከል አንዱ አቶ ገመቹ ገንፌ ይህንንና ሌላውን የሰልፉን ዓላማ ለቪኦኤ በስልክ አብራርተዋል። ለውጥን በመደገፍ ከዶክተር አብይ ግና ከለውጥ ኃይሉ ጎን ለመቆም አንዱ እና ዋናው ዓላማ ነው። ሁለተኛ ደግሞ ያው የኮንሶ ህዝብ የዞን መዋቅር ጥያቄ ጠይቀው እስካሁን ምላሽ አልተሰጠውም። ኦልሬዲ በፌዴሬሽን ምክር ቤት ሁሉን ነገር አሟልቶ ምንም የጎደለ ነገር በሌለበት ቁጭ ብሎ እየጠበቀ ነው ያለው። ስለዚህ ይሄ በአስቸኳይ አሁን ከዚህ ከበጀት ዓመቱ በፊት ተግባራዊ እንዲሆንና የኮንሶ ህዝብ በጀትም ሰገን አካባቢ ህዝቦች ዞንድ የወጣን ስለሆነና አንቀጥም የምል ህዝቡ አቋም ስላለ በጀታችን ወደዛም እንዳይላክ በቀጥታ ለኮንሶ ህዝብ እንድላክ ለማድረግና እስካሁን ሁለት በፌደራል አቃቤ ሕግ የተከሰሱ እና የታሰሩ ሰዎችና ብቻ ናቸው የተፈቱትና ከስደት የተመለሱት ሌሎቹ ግን በክልልና ዞን ተብዬው የታሰሩ ሰዎች እስካሁን በችግር ላይ ናሉት። እነዚህ ሰዎች በአስቸኳይ እንዲፈቱልን ለመጠየቅ ነው። በተወካዮች ምክር ቤትም እኛ ውክልና ከአነሳኒባቸው በህዝቦች ተወካዮች ምክር ቤት ውክልና ከአነሳኒባቸው ሶስት አመት አልፏል። የክልል አንድ ምክር ቤትም እንደዛው ተነሷል። እስካሁን ግን እነዚህ ለህዝብ ድምፅ ጆሮ የሌላቸው አመራሮች ይህንን ተግባራዊ አላደረጉም፣ በፌደራልም ሆነ በክልል ደረጃ። ስለዚህ ይህን ሁሉ ድምጻችንን ለማሰማት ነው ሰልፉ የተጠራው። አቶ ገመቹ እንደሚሉት ከሆነ በሰልፉ የተሳተፈው ሕዝብ አንድ መቶ ሀምሳ ሺህ ይሆናል። ይህ ሁሉ ሆኖ ግን አንድም የሰላም መደፍረስ ምልክትም አልታየም። አዘጋጅ ኮሚቴውም ለሰልፉ አካሄድ አስቀድሞ ያደረገውን ዝግጅት አቶ ገመቹ አብራርተዋል። ይሁንና የከተማው አስተዳደር ለሕዝባዊ ሰልፉ እውቅና እንዳልሰጠው ሌላው የኮሚቴ አባል አቶ ጋሻው ሳጎያ ከነ ምክንያቱ ያስረዳሉ። ፈቃደኞች አልነበሩም። ያ ባለፈው እዚህ የነበሩትን አመራሮች ተጠቅሞ ነው በኃይል የዞን ጥያቄውን ለመቀልበት እና የጸጥታ ኃይሎች እንደ መዝላል እነሱ ተጠቅመው አብረ ወርደው ሕዝቡ ለከፍተኛ የሆነ አሁን ህዝቡ እንደዚህ ፍንጮች ሲታዩ ለውጥ ሲመጣ ህዝቡ እንደዚህ ሲወጣ የስራ ነው የሰብ ይጋለጣል በሚል በፍርሃትና በስጋት ውስጥ ስለሆኑ ያው ህዝብ እንደዚህ ወጥቶ በነፃነት ሀሳቡን ገልጾ ስሜቱን አንጸባርቆ በቃ ያለውን ችግሩንም ለሌላው ዓለም አሰምቶ እንዲንቀሳቀስ አይፈልጉም። የካራት ከተማ አስተዳዳሪ አቶ ከተማ ጌሌቦ ግን ሰልፉ የተካሄደው ያለ ከተማው አስተዳደር እውቅናና በእምቢተኝነት እንደሆነ ነው የሚገልጹት። ህግ ከእስር ቤት የተመለሱ ሰዎች ወይም ከህግ አምልጦ የሸፈቱም ከህብረተሰቡ ጋር እርቅ ስላላደረጉ እርቁ መጀመሪያ ብቀድምና ከዛ በኋላ ድጋፉ በጋራ ብናቀድበት የምለውን ነገር ስናቀርብ አይሆንም ብሎ እንግዲህ በጉልበት ወጥቶ ዛሬ ላይ ይህንን ሰልፍ ያካሄዱበት ሁኔታ ነው የነበረው። ግን ምንም በሰልፉ ላይ አንድም ረብሻ እንዳልነበረ ነው የሰማሁት። ረብሻ ነበረ እንዴ? ረብሻ አልነበረም። አሁን ባለው ደረጃ አልተፈጸመም ቢባልም ሰፊ ቁጥር ያለ የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ ገብቶ እነሱንም ጠርቶ በጋራ ጠርቶውን ሰልፉን እንግዲህ በጉልበት እያደረጋችሁ ነው አድርጉ፣ ግን ወደ ጥቃት የምትገቡ ከሆነ እርምጃ እንደምንወስድ ብሎ ካስጠነቀቀ በኋላ ነው እንግዲህ ወደ የሰፈር አቅጣጫ የያዙት እንጂ ቀድሞ ለጥፋት ነበር እንዴት የጥፋት እቅድ ነበረ ሲሉ፣ የተጨበጠ ነገር አግኝታችኋል? እናንተ ለጥፋት እንደተዘጋጁ የተወሰኑ ሰዎች ወይንም የተወሰነ ቡድን ለዚህ የተዘጋጀበት እቅድ በእጃቸው አለ። በእጃችን ወረቀት ላይ የተደራጀ ባይሆንም ሶፍትዌር ነው፣ እኛ የገመገም ነው። በሀሳብ ደረጃ ይህንን ነበር የታቀደው። አጠቃላይ አመራሩን አመራሩ ላይ ጥቃት ማድረስ፣ ቤት ንብረታቸውን ማውደም፣ የመንግስቱንም ቢሮዎች የማውደም እቅድ ነበር። እና ይሄ እቅድ እኮ ታዲያ እቅዱ በእናንተ በእጃችኋለ ወይ ነው የምለው። እንደዛ ከሆነ ቡድን አለ፣ ይሄ ወንጀል ነው። የተለያዩ መረጃዎች አሉ፣ እና ወደፊት ምን እርምጃ ለመውሰድ አስባቸዋል? እንግዲህ እኛ አሁን ያለነው እርምጃ ህግና ህግ ብቻ ነው። አሁን እንትኑ ጥፋት እስካልፈጸሙ ድረስ ምንም ያቀር ነው እንትን እርምጃ አይኖርንም። ባለፉት ጥቂት ዓመታት በኦሮሚያና በአማራ ክልሎች ከተቀሰቀሱ የሕዝብ ተቃውሞችና ተከትለው ከተፈጠሩት ግጭቶች ሌላ በደቡብ ክልል በኮንሶ ከፍተኛ ቀውስ ተከስቶ እንደነበረ የብዙ ሰው ሕይወት መጥፋቱ የአካል ጉዳት መድረሱና ከፍ ያለ የሕዝብና የመንግሥት ንብረት መውደሙ አይዘነጋም። በእናቶ ገመቹ አባባል ዛሬም በመላው ኢትዮጵያ የተጀመረው ለውጥ ኮንሶ አልደረሰም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ጠቅላይ ሚኒስትር አብይ ወደሚገኙበት ምንሰታ ክፍለ ግዛት ይመልሰናል። በሚኒሶታ ና ሌሎች ከተሞች መሰረቱን ያደረገው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድን በአውሮፕላን ማረፊያ ጠቅላይ ሚኒስትሩን ሲጠብቅ በቆየበት ወቅት ሄኖክ ሰማ እግዜር አነጋግሮታል። እንሆ ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ በዛሬው ዕለት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ፕሬዚዳንት አቶ ለማ መገርሳን እንደዚሁም የውጭ ጉዳይ ሚኒስትሩና ሌሎች የመንግስት ባለስልጣናትን ልኡካን መርተው በሰሜን አሜሪካ የሚያደርጉትን ጉብኝት ወደ ሴንት ፖል ወደ ሚኔሶታ አድርገዋል። በእናንተ ማህበረሰብ ውስጥ ዛሬ የኢትዮጵያ መንግስት ባለስልጣናትን ለመቀበል ያለውን ዝግጅት እስኪ በማብራራት ብትጀምርልኝ። ጠቅላይ ሚኒስትሩ ወደዚህ ይመጣል ከተባለበት ጀምሮ እዚህ በሚኔሶታ ያሉ የተለያዩ ማህበረሰባት፣ የኮሚኒቲ ድርጅቶች፣ የፕሮፌሽናል ድርጅቶች ከፍተኛ ዝግጅት ሲያደርጉ ነበረ። ሚኔሶታ እንግዲህ ብዙ ብሔረሰቦች፣ ኮሚኒቲዎች ያሉበት ነው። በአብዛኛው ሶማሌና ኦሮሞ የሚኖርበት እንዲሁም ደግሞ ሌሎች የኢትዮጵያ ብሔረሰቦች ያሉበት ከተማ ነው። ሁሉም በየፊናው ከፍተኛ ዝግጅት ሲያደርግ ነበረ። ዛሬ ከጠዋቱ ጀምሮ ሰው ወደ አዳራሹ እየገባን ያለው በኤርፖርት መቀበል ያለባቸው ማሆን ማያቸው ቄሶች፣ ሼፎች፣ የሴቶች ተወካዮች፣ ወጣቶች፣ ህጻናት እያየን ያለሁት እንግዲህ ሞቅ ያለ ዝግጅት ነው እየተካሄደ ያለው። እንግዲህ ጃዋር፣ ጠቅላይ ሚኒስትሩ በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር በፖለቲካም በምጣኔ ሀብትም በማህበረሰብ ግንኙነትና በቴክኖሎጂ ትስስሩን ድልድይ ለመገንባት ከዚህ በፊት የነበሩ የግንኙነት ጋሬጣዎችን ለማስወገድ ወደዚህ እንደመጡ ይታመናል። ከተለያዩ የፖለቲካ ኃይሎች፣ ከለውጥ አቀንቃኞች፣ ከመገናኛ ብዙሃን ኃላፊዎችም ጋር ሲገናኙ ሲነጋገሩ ቆይተዋል። በእናንተ ማህበረሰብ ውስጥ በተለይ በኦሮሞ ሚዲያ ኔትወርክ ሰፋ ያለ ዘገባ በምታቀርቡባቸው ማህበረሰቦች ውስጥ የሚነሱ ጥያቄዎች ምንድን ናቸው? ከእናንተ ምጠብቋቸው ጠቅላይ ሚኒስትሩ ሊመልሷቸው የሚገባቸው ጥያቄዎች ምንድን ናቸው? ትላለም ነው እንግዲህ የምታውቀው ሚኒሶታ በውጭ ሀገር ላለው የኦሮሞ ማህበረሰብ አንደኛ በቁጥሩ ከፍተኛ የሆነ ማህበረሰብ ነው፣ የሚኖረው ወደ ሀምሳ ሺህ የሚሆን ሰው ይኖራል። ከዛም አልፎ በተለይ በትግል ውስጥ በአክሊሊም ውስጥ ግንባር ቀደም ሚና ያላቸው ያላት ከተማ ነች። በዚህ አንጻር ጠቅላይ ሚኒስትሩን ጠንከር ጠንከር ያሉ ጥያቄዎች ይቀርባሉ ብለን እናስባለን። ከጥያቄው አስቀድሞ የጠቅላይ ሚኒስትሩ ወደ ስልጣን መምጣት ከለማ ጋር እዚህ መምጣት ደግሞ ራሱ እንደ የትግሉ አንድ ውጤት ስለሚታይ የዛሬው ኢቨንት አንደኛ ሴሌብሬሽን ነው፣ የስኬት ቀን ነው ተብሎ ነው እየታየ ያለው ሁለተኛ ደግሞ በተለይ አሁን ሀገሪቷ ባለችበት ሁኔታ እና ወደፊትም ሆነ መባት ላይ ጠበቅ ያሉ ጥያቄ ይነሳሉ የሚል ግምት አለኝ። ከመሰማቸው ጉዳዮች ውስጥ በአብዴሌ የሚደረገው በምስራቅና በደቡብ ኦሮሚያ የሚደረገው የድንበር ጥቃት እንዲቆም የሚለው በብዛት እያየሁት ነው። በመፈክርም ከዚሁ ጋር አልፎ ደግሞ ሀገሪቷ በፍጥነት ወደ ዲሞክራሲ ትሸጋገር የሚለውን ጥያቄ ደግሞ እያየሁት ነው እና በአብዛኛው የሀገር ውስጥ ጸጥታ ጋር የተያያዘ እንዲሁም ደግሞ በዚህ ትግል ላይ ከፍተኛ ሚና ላለው የቄሮም እውቅና እንዲሰጥ የሚጠይቁ አይነት መፈክሮች እያየው ነው። እንግዲህ ጃዋር አንተ የምትመራውም የኦሮሞ ሚዲያ ኔትወርክ ከወከባና አልፎም ደግሞ በክስ ከመጠየቅ እንደዚሁም ደግሞ የአየር ሞገዳችሁን ስርጭታችሁን ጃም ከማድረግ ወይም ከማስቆም አልፎ በአካባቢው አዲስ አበባ ላይ ተገኝታችሁ እንድትዘግቦ የሆነበት ሁኔታ አለ። በአጠቃላይ ከመናገር የመገናኛ ብዙኃን ነጻነት፣ የሌሎችን አስተሳሰብ ከማክበር አንጻር ምን ለውጥ መጥቷል ትላለህ በዚህ በአዲሱ ጠቅላይ ሚኒስትር አስተዳደር ውስጥ? ብዙ ለውጥ መጥተዋል። የመጀመሪያው በሁሉም ቦታ የምናየው ከቁጣና ከዛቻ ወደ ፍቅር፣ ወደ መስበክ አንድነቱ፣ ወደ መስበክ መቻቻል፣ ወደ መስበክ የተደረገ ለውጥ አለ። በተጨባጭ ስናየው ደግሞ ሚዲያዎች ሲታፈኑ ነበረ፣ አክቲቪስቶች ሲረገሙ ነበረ። ትላንትና ሲረገሙ፣ ሲከሰሱ፣ ሲወነጀሉ የነበሩ አክቲቪስቶች፣ የፖለቲካ አመራሮች ክብር ሲሰጣቸው ነው ያየነው ዲሲ ላይ በሚዲያም ደረጃ ቢሆን የእኛም ሚዲያ ጨምሮ ሌሎች ሚዲያዎች በአሸባሪነት ተከሰው ሲከታተሉ የነበሩ ክፍተት ተሰጥቶላቸዋል። በዚህ ረገድ ጥሩ እየተሰራ ያለ ስራ አለ። እስካሁን ግን እየጠበቅን ያለው ለምሳሌ የሚዲያ ሕጉ ሙሉ በሙሉ ተሻሽሏል ወይ፣ ሲሻሻል ደግሞ በመንግስት ተሳቶ ብቻ ሳይሆን የሚዲያ ፕሮፌሽናሎች ባለሙያዎች የሚሳተፉበት እንዲሻሻል፣ የፀረ ሽብር ሕጉም እንዲሻሻል እና በዚህም ላይ ደግሞ መንግስት ብቻ ሳይሆን የፖለቲካል ፓርቲ እና የሕግ ባለሙያዎች እንዲሳተፍ ማድረግ አስፈላጊ ነው። በአጠቃላይ ጥሩ ለውጥ እያየን ነው። ይሄ ለውጥ ግን ስር የሰደደ እንዲሆን መሬት የወረደ እንዲሆን የተለያዩ ምሁራንን፣ የፖለቲካ ድርጅቶችን፣ የፖለቲካ አመራሮችን ማሳተፉ እና እነዚህም የጨቋኝ ህጎች በዲሞክራሲያዊ ህጎች መተካት ስራው ተፋጥኖ መቀጠል እንዳለበት ነው የሚታየኝ። በስተ መጨረሻ የኦሮሞ ሚዲያ ኔትወርክ እንደ ተቋም ወይም አንተ እንዳመራሩ በግልህ ጠቅላይ ሚኒስትሩን ለማግኘት እድሉን ብታገኝ በሀገሪቱ ውስጥ ሊመጡ ይገባቸዋል የምትሏቸው ከመገናኛ ብዙሀን ነጻነትም በአጠቃላይ ከአስተዳደርም አንጻር ነጥቦቹ ምን ምን ናቸው? አገኘዋለሁ ነው ያገኘው። ከምነግረው ነገር ውስጥ ደጋግሜ ስለ እንደነበረው ሀገሪቷ ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት እየተሸጋገረች ድልድይ ላይ ነው ያለችው። ይቺን ድልድይ ላይ ያለች መኪና መሪዋን የያዘው ዶክተር አብይ አህመድ ነው። ከፍተኛ ሀላፊነት አለበት። የእሱ ዋናው ሀላፊነት ይቺን ሀገር ሳት ወደ ኋላ ሳትመለስ ወደ ገደልም ሳትገባ በቀጥታ ወደ ዲሞክራሲ ማሻገር ነው። ይሄን ለማድረግ አንደኛ የምርጫ ህጉን ከተቃዋሚዎች ጋር ቁጭ ብሎ ማሻሻል፣ የምርጫ ቦርድ አመራርን ከላይ እስከታች ነጻና ገለልተኛ በሆኑ ሰዎች ከአሁንም ከተቃዋሚ ጋር በመደራደር መተካት ያስፈልጋል። እንዲሁም ደግሞ የምርጫውን ቀነ ቀጠሮ ከተቃዋሚ ጋር ቁጭ ብሎ መወያየት እና መወሰን አስፈላጊ ነው። አሁን ብዙ ተስፋ አለ፣ ግን ግልጽ የሆነ ዳይሬክሽን ወይም ደግሞ አቅጣጫ እየታየኝ አይደለም። ያንን አቅጣጫ ማሳየት አለበት። ስፖርት ቅድም እንዳልኩት ደግሞ የአምባገነን የነበሩትን ህግጋቶችን፣ የፀረ ሽብር ህግ፣ የሲቪል ሶሳይቲ ህጎችን መለወጥ። ሲለወጥ ደግሞ በመንግስት ብቻ ሳይሆን ምሁራን፣ የተለያዩ የፖለቲካ አመለካከት ያላቸው ሰዎች ተወያይተውበት፣ ተከራክረውበት፣ ተዘራግረውበት እንዲያደርጉት ነው የምጠይቀው። ኮርስ ከዛ ሰው ደግሞ ይሄ ሁሉ ለመሆን ከተፈለገ ሰጥታና ሰላም መኖር መቻል አለበት። ጸጥታና ሰላም እንዲቀጥል በተለይ ደግሞ በስርዓት ውስጥ የመጣው መናጋትና መናቆር መፍትሄ ያስፈልገዋል። ህወሀት፣ ብአዴንና ኦህዴድ የውስጥ ድርድር እንዲያደርጉ እመክራለሁ። በውስጥ ድርድር በማድረግ እያሁን እየተደረጉ ያሉ አንዳንድ የውስጥ እንኮሳዎችና ሳቦቴጅ ማስቆም አስፈላጊ ነው ብዬ ነው ማለት ነው። እና እነዚህና ሌሎች ነገሮችንም እንደ ሀሳብ አቀርብ አስቤያለሁ። በጣም ነው ማመሰግነው። ጀዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ፣ ለሰጠህን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ነው ሄኖክ ሌላ የሚያነጋግራቸው አሉ። ከሚኒሶታ በተለያዩ ኮሚቴዎች እየተንቀሳቀሱ ጠቅላይ ሚኒስትር አብይ አህመድን ለመቀበል ሲዘጋጁ የቆዩ ሴቶችን አነጋግሯል። እንሆ አውርዲ ሀሚድ እባላለሁ። የሚኒያፖሊስ ነዋሪ ነኝ። እድሜም ሰላሳ አንድ ነው። በጣም ደስ ብሎናል። እኔ በጣም ደስ የሚል ሁኔታ ነው ያለው እንደዚህ እኔ ሰው ተደስቶ አላውቅም። በጣም ደስ ብሎናል። እንግዲህ ፕራይም ሚኒስተራችንና አቶ ለማ መገርሳን ለመቀበል እንግዲህ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ በዋሽንግተን ዲሲ ጀምረው በሎስ አንጀለስ ካሊፎርኒያ፣ አሁን ደግሞ ወደ ሚኒያፖሊስ አምርተዋል። እናንተ ምን ትጠብቃላችሁ? የደስታችሁ፣ የተስፋችሁስ ምንጭ ምንድን ነው? ከጠቅላይ ሚኒስትሩ ጋር በምታደርጉት ውይይት ከሳቸው ስትሰሙ ምንድን ነው የምትጠብቁት? እኛ በጣም ደስ ብሎናል፣ እኛም በመሳተፋችን ኤሌና ና በዋሽንግተን በመጨመራችን በጣም ደስ ብሎናል። ብዙውን ጊዜ ብዙ የኢትዮጵያ ኮሚኒቲ ሚኒሶታ እንዳሉ ብዙ ሰው አያውቁም። እዚህ አክብረውን እኛ እዚህ በመምጣታቸው በጣም ደስ ብሎናል። እዚህ ደግሞ መጥተው እኛ ብዙ ጥሩ ጊዜ እናሳያቸዋለን። በደንብ የምንቀበላቸዋለን። በጣም ደስ ብሎናል፣ ክብርም ይሰማናል። እነሱ ጊዜያቸውን ወስደው መጥተው እኛን ለማየት በጣም ደስ ብሎናል። እሺ እንግዲህ እስኪ በሚኔሶታ የምትኖሩ ኢትዮጵያውያን በየትኞቹ ከተሞች እንደምትኖሩ፣ ምን አይነት ስራ፣ ምን አይነት ማህበረሰብ እንዳላችሁ እስኪ ኢትዮጵያ ላሉ ሰዎች አስተዋውቂልኝ እንግዲህ ሚኔሶታ ውስጥ መጆሪቲ ኦሮሞ ነው ያለው። እዚህ ሀገርም ሚኒሶታ የኖሩት ኦሮሞዎች ናይንቲን ሰቨኒዝ የመጡ አሉ፣ ናይንቲን ኤዲዝ የመጡ አሉ፣ ናይኒዝ የመጡ አሉ፣ ብዙ የቆዩ አሉ፣ አሁንም የመጡ አሉ። ፕሮፌሽናል አሉን። እኔ ሎየር ነኝ። ዶክተሮች አሉ፣ ሎየሮች አሉ፣ ኢንጂነሮች አሉ። የኢትዮጵያም ሌላ ማህበረሰቡ ብዙ አሉ፣ እነሱም ፕሮፌሽናሎች አሉ ሚኒመም ዌጅ እና በአወርሊ የሚሰሩም አሉ። ሶ የሁሉም የሚያመለክት ነው ኮሚኒቲ ያለ ሚኒሶታ ውስጥ። በጣም ደስ የሚል ኮሚኒቲ ነው ያለው። በጣም እንዲህ አይነት ጊዜ ደግሞ ሁላችንም አንድ ላይ ሲያመጣን በጣም ደስ ይላል። በጣም መልካም እንግዲህ፣ ወጣት ነሽ። ብዙዎቹ ደግሞ በዚህ በኮሚቴውም ውስጥ ሳነጋግራቸው የነበራችሁት ወጣቶች ናችሁ። ምንድን ነው እናንተ በዚህ ከድሜ ከሚቀርቧችሁ ጠቅላይ ሚኒስትር ምንድን ነው የምትጠብቁት በወጣቶች እናንተም ወደ ሀገራችሁ ተመልሳችሁም ቢሆን እዚሁም ሆናችሁ በእውቀት ሽግግር በተለያዩ መስኩ ምን ማድረግ ትችላላችሁ ጠቅላይ ሚኒስትሩስ ምን እንዲያመቻቹላችሁ ትፈልጋላችሁ ያው እኛ አይተነው እሱን አናግረነው ጥያቄያችንን አቅርበን መልስ ወስደን ከነሱ ጋር ለመስራት እንግዲህ በጣም ሬዲ ነን እኛ በሀብት ብቻ ሳይሆን ሀሳብ ባለንም በሁሉም ነገር መሳተፍ ነው የምንፈልገው እና እንደሱ አይነት አፖርቹኒቲ አሁን የመጣ ይመስለኛል ሁሉም ሰው ለዛ ነው ተደስቶ ለአገሩ አንድ ነገር ሊሰራ ሬዲ ሆኖ ጠብቆ ያለው እና በጣም ደስ ሆናል። በጣም አመሰግናለሁ። እሽታ በሻቱ ገበላ እባላለሁ። እኔያ እኛ ካልሰራ እየሰራ ነው ብሔር ብሔረሰቦችን የሁሉንም ብሔረሰብ እያቀፈ ነው ዶክተር አብይ አህመድን እና ለማ መገርሳን ለመቀበል የባህል ልብሶቹን፣ የባህል መዝሙሮቹን፣ ዘፈኖቹን ሁሉ አስተባብረን እየሰራን ነው። አሁን በሚኔሶታ አካባቢ የምትኖሩ ኢትዮጵያውያን ተሰባስባችኋል። ምንድን ነው እናንተ ከጠቅላይ ሚኒስትሩ እንደዚሁም ደግሞ ከኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ጋር ለመወያየት የጓጓችሁባቸው ጉዳዮች ምንድን ናቸው? እኛ ለመወያየት የጓጓን አንደኛ በሰሩት ስራ ላይ ትሬኒ ሰቨን አመት ያልተሰራውን ከበፊትም ጀምረው ያልተሰራውን ብዙ መሰራት ያለበትን ነገር በትንሽ ጊዜ ውስጥ በሶስት ወር ውስጥ አሳይተውናል። በዚህ ላይ በጣም ደስ ብሎናል። ይሄንንም እድል እየሰጠን ቄሮ ነው። ስለዚህ በጣም እናመሰግናለን። እነሱም እግዚአብሔር ለዚህ ስላደረሳቸው እኛ በጣም ደስ ብሎናል። በዚህ አጋጣሚ ደግሞ እስር ቤት የነበሩት የታሰሩት፣ የት እንደደረሱ ያልታወቁት፣ ብዙ ቶርች የተደረጉት፣ ይሞቱ ይኑሩ የማናውቀውን ሰው ሁሉ በተቻለ መጠን ፈተውልናል። እዛ ውስጥ የቀሩትን፣ የታሰሩትን የምሞቱትን ሁሉን ነገር እንዲቆምልን በቃ እንድንል ለልጅ ልጆቻችን ይሄ እንዳልፍ በዚ ላይ እንዲቆም ነው የምንፈልገው እና ይሄን መልዕክት ማስተላለፍ ነው የምንፈልገው። እስካሁን በሰሩት ላይ አመስግናል፣ በሚቀጥለው ደግሞ እንዲያስተካክሉልን ነው የምንፈልገው። እስቲ ልስማቸው የሚሉትን ሞቅ ሞቅ ያርጉታ ታዲያ ዜማውን በጣም ነው የማመሰግነው። መልካም የአቀባበል ስነ ስርዓት እመኛለሁ አድማጮች። በመጨረሻም ስፖርት ይቀርባል። ገዛህኝ ጽዮን መስቀል ከአዲስ አበባ ዘገባ ልኮልናል። ቀጥሎ ይቀርባል። ሀያ አንደኛው የአፍሪካ አትሌቲክስ ሻምፒዮና ከሐምሌ 26 እስከ ነሐሴ 1 2010 ዓ.ም ድረስ በናይጄሪያዋ አሳባ ከተማ ይካሄዳል። ከ35 አገሮች የተወጣጡ ከ1800 በላይ አትሌቶች እንደሚሳትፉበትም ታውቋል። በዚሁ አህጉራዊ ውድድር ላይ ጉልህ ተሳትፎና ውጤት ያላት ኢትዮጵያ 34 ወንዶችና 30 ሴት አትሌቶችን ታሳትፋለች። ዋና አሰልጣኝና አትሌቶች ስለ ዝግጅታቸው አስተያየት ሰጥተዋል። በቅድሚያ ዋና አሰልጣኝ ሁሴን ሸቡና ብርሃኑ መኮንን አስተያየት በቅደም ተከተል ይሰማል። አትሌቶችም እኛም አሰልጣኞች ከተመረጥንበት ጊዜ ጀምሮ በአራራት ሆቴል በመሰባሰብ ከሰኔ 22 እስከ ዛሬ ድረስ በቀን ሁለት ጊዜ ትሬኒንግ በማስራት የሀገራቸውን የአየር ጸባይ ያማከለ ስልጠና በተለያዩ ጊዜ ጠዋትና ከሰዓት ጭምር በማስራት አስፈላጊውን ዝግጅት እንግዲህ ውጤታማ ሊያደርገን የሚችለውን ዝግጅት ሁሉ አድነ ብዬ ነው የማስበው። ኢትዮጵያ ሻምፒዮና የተመረጡትን ልጆች ነው ይዘን ወደ ሆቴል የገባ ነው። ልጆቹ በማጆሪቲው አሁን የውድድር ጊዜው ትንሽ መደራረብ ነገር ይታይበታል። ዳይመንድ ሊግ አለ፣ ወጣት ሻምፒዮና አለ፣ ታዳጊ አለ። ግን ልጆቹን አቅም እንጠብቀን በተወሰነ መልኩ ልጆቹን አዘጋጅተናቸው። አመርቂ ውጤት ያስመዘግባሉ ከተባሉት አትሌቶች መካከል አትሌት ሰንበሬ ተፈሪ አንዷ ናት። አጠር ያለ አስተያየቷን ሰንበሬ ታሰማናለች። ከእግዚአብሔር ጋር በቂ ዝግጅት አድርገናል። ትሬኒንግም እግዚአብሔር ይመስገን በጥሩ ሁኔታ ሰርተናል። እግዚአብሔር ይጨምር። ይጨምርልህ ዝግጅቱ በጣም አሪፍ ነው። አሪፍ ውጤት እናመጣለን ብዬ ነው መጠብቀው በአጭር መካከለኛና በረጅም ርቀት ተሳታፊ የሚሆኑት የአትሌቲክስ ልዑክ ነገ ወደ ናይጄሪያ እንደሚያመራ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ከሁለት ዓመት በፊት ደርባ ላይ በተደረገው ሀያኛው የአፍሪካ አትሌቲክስ ሻምፒዮና በአንድ ወርቅ፣ ሁለት ብርና ሶስት ነሐስ ሜዳሊያ ስምንተኛ ደረጃ አግኝቶ መመለሱ ይታወሳል። በዘንድሮው የአትሌቲክስ ቡድኑ ያንን ደካማ ውጤት በሀያ አንደኛው በናይጄሪያ ሻምፒዮና በተሻለ ውጤት አካክሶ እንደሚመለስ አሰልጣኞቹ ጠቁመዋል። በእግር ኳስ ዜና አምስት አገራት ተሳታፊ የሆኑበትና ለአስር ቀናት በተካሄደው የመካከለኛውና ምስራቅ አፍሪካ ሴቶች ሻምፒዮና ባለፈው አርብ በታንዛኒያ አሸናፊነት ተጠናቋል። የኢትዮጵያ ብሔራዊ ሴቶች ቡድን ሉሲዎቹ የአዘጋጇን የሩዋንዳን ቡድንና የኬንያ አቻቸውን በማሸነፍ በስድስት ነጥብ ሻምፒዮን ለመሆን ተቃርበው ነበር። ሆኖም ከታንዛኒያ ጋር ባደረገው ወሳኝ ጨዋታ በሰፊ ጎል ልዩነት በጨዋታ ተበልጦ አራት ለአንድ ተሸንፎ ዋንጫውን አጥተዋል። ሁለቱ ቡድኖች ለረፍት ሲወጡ ሉሲዎቹ አንድ ለባዶ መሪነት ነበር። ከረፍት መልስም የታንዛኒያ ቡድን በ19 ደቂቃ አከታትሎ ሶስት ጎል አግብተዋል። በመጨረሻም አንድ አክለው በቀላሉ አሸንፎ የታንዛኒያ ሴቶች ቡድን ለሁለተኛ ጊዜ የመካከለኛው ና ምስራቅ አፍሪካ ሻምፒዮን ለመሆን በቅተዋል። ኡጋንዳ ሁለተኛ፣ ኢትዮጵያ፣ ኬንያ ና ሩዋንዳ ሶስተኛ፣ አራተኛ፣ ና አምስተኛ ሆነው ፈጽመዋል። በሌላ የሀገር ውስጥ የእግር ኳስ ዜናም በኢትዮጵያ ፕሪምየር ሊግ ዘንድሮ፣ አድማጮች ለዛሬ በዚሁ መሰናበታችን ነው። ሰለሞን አባተንና ዘገባዎቹን ከሚኒሶታ ሚኒያፖሊስ በቀጥታ በፌስቡክ ቪኦኤ አምሀሪክ ጋር ላይ ተከታተሉ። ወደ ትግርኛ ስርጭት እናልፋለን። በእኛ በኩል ሰላም፣ ደህና አደሩ።